ከአስረጂው ሊጀምር ቀድሞ በአሁኑ አስተዳደር የመንግሥት ኮሚኒኬሽን ሚኒስትር ዴኤታ ነበሩ። ከኢትዮጵያ ወጥተው እዚህ በዩናይትድ ስቴትስ ለመቅረት ከወሰኑ በኋላም በወቅቱ የአገሪቱ ሁኔታ ላይ አንድ መጽሐፍ አበርክተዋል። አቶ ኤርምያስ ለገሰ ይባላሉ። በሁለቱ አገሮች መካከል መልካም ግንኙነት ሊፈጠር የሚችለው ያለው መንግሥት የኤርትራ ፖሊሲ ሲቀየር አሊያም ሥርዓቱ ሲወገድ ብቻ ነው ይላሉ። ምክንያቱንም አስረድተዋል። በኢትዮጵያና በኤርትራ ማዕከል መልካም ግንኙነት ለመፍጠር የመጀመሪያው ጉዳይ አሁን ያለው ስርዓት ወይ ፖሊሲው መለወጥ አለበት ወይ ስርዓቱ መወገድ አለበት፣ ከሁለት አንደኛው። ይሄ ነው ብዙ ጊዜ ኮንፊዥን የሚፈጥር የሚመስለኝ። አቶ መለስ ወይም በቅንፉ ስብሀት ነጋ ዋቴቨር ሆዋት የምንለው አካል ለኢትዮጵያ ህዝብ ጠላት እንደሆነ ሁሉ በእኩል ደረጃ ለኤርትራ ህዝብም ጠላት ነው። ይሄን መቀበል ያስፈልጋል። ብዙ ጊዜ ያለው ስህተት ይሄን እናቶ መለስን ወይም እነ ስርዐት ነጋን የኤርትራ ጠበቃ አድርጎ መቁጠር ነገር አለ። ከነሱ በላይ ግን ለኤርትራም ለኢትዮጵያም ጠላት የለም። ግን ኢኳሊ ነው ጠላትነታቸው። ለምን ለምንድን ነው ጠላት የምንላቸው የሚለውን ስንፈትሽ የሚከተሉት ፖሊሲ ምንድን ነው? ይሄ በ1995 እንደ ኢትዮጵያ አቆጣጠር የወጣ የውጭ ጉዳይ ደህንነትና ፖሊሲ ስትራቴጂ የሚለው ሰነድ በኤርትራ ጉዳይ ላይ ያስቀመጠው ስትራቴጂና ፖሊሲ ነው። ይሄ ምንድን ነው የሚለው ኤርትራ በዋና አጀንዳችን ላይ ያላት በጎም ሆነ አሉታ የተጽኖ እጅግ መለስተኛ ሆኖ በኤርትራ ምክንያት ከዋናው ዓላማችን የምናዛንፍበት ምንም ምክንያት ሊኖር አይችልም። ከኤርትራ ጋር ግጭትን ለማስወገድ የሚቻለው በሁለት መልኩ ነው። በአንድ በኩል ከአደጋ ተጋላጭነታችንን ከቀነሰና የነንም ሁሉም እንዲገነዘብልን ካደረግን ሻዕቢያ ምንም ፍላጎት ቢኖረው እንደገና ግጭት ቢቀሰቅስ የባሰውን እንደሚላላጥ ተገንዝቦ እጁን እንዲሰበስብ ማድረግ ይቻላል። ይህ በቁጥጥራችን ስር ያለው ጉዳይ ነው። ሁለተኛው አማራጭ በስልጣን ላይ ያለው ቡድን ተቀይሮ አደጋው ከምንጩ የደረቀ እንደሆነ ነው። ይህ በቁጥጥራችን ስር ያለ ጉዳይ አይደለም ነው የሚለው። በኤርትራ ጉዳይ ላይ ህወሓት የሚከተለው ዋነኛ ፖሊሲ ይሄ ፖሊሲ ነው። ከዚህ አቶ ኤርሚያስ ለገሰና ቀደም ካሉ አስረጆች አስተያየት በመነሳትም ከጉባኤው አዘጋጆች አንዱ ዶክተር መሳይ ከበደ አንድ በጣም ጠቃሚ ሲሉ የገለጹትን ነጥብ አንስተዋል። በዚህ ጉባኤ ላይ ኤርትራ ለኢትዮጵያ አትበጅም፣ መሪዋ ኢሳያስ አፈወርቂም አንድነቷን ስለማይፈልጉ ከእርሳቸው ጋር መስራት አደገኛ ነው የሚሉ ወገኖች በአስረጅነት አልቀረቡም። ለምን? ዶክተር መሳይ ከበደ ያስረዳሉ። የስብሰባ ሲዘጋጅ የተለያዩ አስተያየቶች እንዲቀርቡ ነበረ አስበን፣ ሁሉ ነገር ተግልጽ ብሎ ቁጭ ብሎ ውይይት እናደርጋለን የሚል ነበር። በብዙ መልኩ ቀርበዋል የተለያዩ ሀሳቦች። ነገር ግን ዋና ከኤርትራ ጋር መስራት አደገኛ ነው የሚለው ክፍል እዚህ መጥቶ ሀሳቡን አላቀረበልንም። ሞከርን፣ ብዙ ሞከርን። ጭራሽ ከወሬ ደረጃ እና አንዳንድ ተባራሪ ወረቀት ከምናየው በስተቀር ማንም ሰው መጥቶ እዚህ ደፍሮ እንዲህ ነው የሚል አላገኘንም። እና በእኛ ጥፋት አይደለም። በተለይ አሁን የኤርሚያስን ጽሁፍ በምሰማበት ጊዜ ኤርትራ የኢትዮጵያ ጠላት ነች ሲባል በጣም አይታችሁ እንደሆነ እንዴት የተዛባ ሁኔታ እንዳለ ነው እንዲገባ የምፈልገው። እንደውም ጭራሽ የአሁኑ መንግስት ህወሓት ለኤርትራ ነው የሚሰራው የሚል ነበር አንድ ዋናው ክፍል የሚከራከር የነበረው እና በሙሉ የኤርትራን ጥቅም የሚያራመዱ ናቸው የሚለው ብዙዎች ጋር ለብዙ ጊዜ የሚቀርብ ነው አሁንም የሚቀርብ ነው ትንሽ መለስ ከሞተ በኋላ ጋብ ብለዋል ብቻ ቢሆንም አለ ምክንያቱም መለስ ኤርትራዊ ነው የሚል አቋም ነበር በብዛት እንትን በሰራጨው እና ለኤርትራ ነው የሚሰራው የሚል ነው ስለዚህ በእውነቱ ይሄኛው ክፍል ሳንሞክር አይደለም ሳንሞክር ቀርሰን አይደለም፣ በእውነቱ ስላልቻል ነው፣ ወይ የሚጽፉን የሚያቀርብ ስላልኖረ ነው። እንጂ ዛሬ ደጋግሞ የተነገረን ደግሞ ኢሳያስ የኢትዮጵያ አንድነት ላይ መጥፎ አመለካከት የለውም፣ ኢትዮጵያነትን ለማፍረስ አይፈልግም ነው የሚል አነጋገሮች የሰማነው። በዚህም መሰረት እንግዲህ እነዚህ ሰዎች ለኢትዮጵያ አይጠቅምም ኤርትራ የሚሉት ሰዎች ለዚህ አነጋገር ምን መልስ እንዳላቸው እኔ በኩሌ ለመስማት ፈልግ ነበረ፣ ግን አልተቻለም። ዶክተር መሳይ ከበደ ይህን ካሉ በኋላ መድረኩን ለጥያቄና መልስና ለአስተያየት ክፍት አድርገዋል። ጥሩ ጥሩ ነጥቦች የተነሱባቸው በመሆኑ የአንድ ሁለቱን ታዳሚዎች ጥያቄና አስተያየት አሰማለሁ። ዋናው መሰረታዊ ነገር ምንድን ነው? ነገሮች በእውነት ላይ የተመሰረቱ መሆን አለባቸው። እያንዳንዱ ሰው የመናገር ሀሳቡን የማቅረብ ኢቨንቹዋልም ሰዎችን በአካባቢው የመሰብሰብ መብት አለው። አትናገሩም ወይም እንዲህ ያለ ነገር መናገር አያዋጣንም፣ ወይም ኤርትራኖችን ያስቀይማል ብለን ምን ተወው ነገር አይደለም። ማቅረብ ያለብንም በግልጽ እንናገራለን። መጨረሻ ላይ የሚያምነው ኃይል አሸንፎ እነኚህ ሁለት ህዝቦች አብረው ሊኖሩበት የሚችሉበት ሁኔታ ይፈጠራል። ከኤርትራ ጋር ግንኙነት መፍጠር የምንፈልገው አንድ የሆነ ለወታደራዊ እንቅስቃሴያችን የሚሆን ቦታ ሰጥቶን ወያኔን ወቅተን ከሀገር እናስወግዳለን በሚል ብቻ ከሆነ ይህም ብዙ አያስኬደንም። ከልቤ እውነቱን ለመናገር በሁለቱ ህዝብ መሀል ሰላም ኖሮ ሁለቱ ህዝቦች እኩል የተጋሩ ያችን ሀገር ቢጠቅሙባት ደስ ይለኛል። ማንም የበላይ ሳይሆን፣ ነገር ግን ኤርትራዊያኖችም ኢትዮጵያን የነሱ ባክ ያርዳ አድርገው የነሱ ሸቀጥ ማራገፍ ያለ ሆነ አላማቸው ባህር በራቸውን ተጠቀሙ፣ የት የትም አያዋጣም። ኢትዮጵያውያንም እንዲሁ ኤርትራን እንደ ሚሊተሪ ቤዝ አድርገው ለመጠቀም ብቻ ከሆነ የትም አያዋጣም። ይሄን እውነታ ብንቀበል ይሻለናል። ካልተቀበልን ተቀበልን የት አያደርሰንም። ሰደድ ሳት ሲነሳ አንድ ነገር ይደረጋል። ሰደድ እሳቱ አንደኛውን አካባቢ እንዳይሻገር ቦይ ይቆፈራል። አለበለዚያም የሚቻል ከሆነ ተሰባስበው ያጠፉታል። ኢትዮጵያ ውስጥ እሳት ሰደድ ተነስቷል። የጉበኛ ሰደድ እሳት፣ የዘራፊ ሰደድ እሳት፣ የሌባ ሰደድ እሳት፣ ገዳይ ሰደድ እሳት። እንዴት ብለን ነው እንዴት ብለው ነው ኤርትራውያኖች እዚህ ሰደድ እሳት ውስጥ የሚማገዱት? ይሄንን ሰደድ እሳት ለማጥፋት ጎረቤቶች ይሰበሰቡና ሰደድ እሳት የተነሳበትን ያጠፋሉ። ስለዚህ ሰደድ እሳት ለማጥፋት ወንድሞቻችን ኤርትራውያኖች፣ ጎረቤታችን ከኛ ጋር ቆመዋል። ስለዚህ አሁን የሰደድ እሳት ለማጥፋት እንጂ አሰብ ምጽዋ የምንልበት አይደለም። ሰደድ እሳቱ እነሱንም ሳይበላቸው ተሻግሮ ሳይበላቸው በጋራ ልናጠፋው ይገባናል። ይህን ጉባኤ እጅግ አድርጌ አመሰግናለሁ። በተጠናከረ መልኩ ይቀጥል። የኤርትራና ኢትዮጵያ ግንኙነት በጣም ረዥምና ውስብስብ በመሆኑ እንዲህ በአጭር ጊዜ የሚፈታ እንዳልሆነ ብዙዎች ይረዳሉ። ተመሳሳይ አዎንታዊ የውይይት መድረኮች በመቀጠላቸው ግን የጉባኤው አዘጋጆችና በዕለቱ የተገኙ በርካታ ኢትዮጵያውያንና ኤርትራውያን ይስማማሉ። አድማጮች፣ ይህ ጉባኤ ቀኑን ሙሉ የፈጀና በርካታ አስረጃዎች የቀረቡበት በመሆኑ ሁሉንም ማዳረስ አይቻልም። ወደፊት እንደ አስፈላጊነቱ እያየን ቀሪዎቹን ለማዳረስ እንሞክራለን። ለዛሬ በዚሁ እንሰነባበታለን።